እግዚአብሔር አምላካችንን እናመሰግናለን። ዛሬ የምንመለከተው ክፍል የይሁዳ መልእክትን ነው እና ይሁዳ መልእክት ቁጥር አምስት ላይ ነው ትኩረቴ ያለው እና እንደዚህ የሚል ቃል ነው። ቅድም አንብቤዋለሁ። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብጽ ሀገር ህዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ። ይሄ የማሳሰቢያ ነው፣ ግን ርዕስ ሰጥቸዋለሁ። ያለማመን ውጤት የሚል ርዕስ ሰጥቸዋለሁ። ጥቂት ነገሮችን እንደ መግቢያ ልንገራችሁ። ይሁዳ የጌታ ኢየሱስ ክርስቶስ ግማሽ ወንድም ነው እና የያዕቆብ ወንድም ተብሎ የተጻፈበት ምክንያትም ይህንኑ ለማሳሰብ ነው። ጌታ ኢየሱስ ሁለት ወንድሞች ነበሩት፣ ይሁዳና ያዕቆብ እነዚህ የጌታ ኢየሱስ ክርስቶስ ሁለት ወንድሞች ጌታ ኢየሱስ ክርስቶስን ያመኑት ጌታ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ነው። እስከ መሞቱ ድረስ በጌታ በኢየሱስ ክርስቶስ ሰውና አምላክነት አያምኑም ነበር እና በጌታ በኢየሱስ ክርስቶስ አዳኝነት አያምኑም ነበር። ግን ሞቶ ከተነሳ በኋላ ሁለቱም በጌታ በኢየሱስ ክርስቶስ አምነው እንደውም አገልጋዮች ሆኖ ነበረ። ያዕቆብ የኢየሩሳሌም ከተማ ዋና ፓስተር ሆኖ አገልግሎ ነበር። የሐዋርያት ስራ ምዕራፍ 15 ብታነቡ ያንን ታያላችሁ። እና በዛ ቦታ ላይ በጊዜው ለነበረው የቤተ ክርስቲያን ውዝግብ ደብዳቤ ጽፎ ውዝግቡን ያስቆመው እሱ እንደነበረ መጽሐፍ ቅዱሳችን ይናገራል። እና ሁለቱም ያዕቆብም ይሁዳም መልእክቶችን ጽፈዋል። ከዚህ በፊት ሁለት ሶስት መልእክቶች ወደኋላ ብትሄዱ የያዕቆብን መልእክት ታገኛላችሁ። እና እነዚህ በጣም በጥልቅ ተለውጠው እንደነበረ ማየት ትችላላችሁ። በጣም አስገራሚ ነው። እዚህ ቁጥር አንድ ላይ ይሁዳ ሲናገር የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ብሎ ወንድሙ ነኝ ብሎ እንኳን ለመጻፍ አላሰበም። እኔ የኢየሱስ ክርስቶስ ባሪያ ነኝ እና አገልጋይ ነኝ ብሎ ነው እየተናገረ ያለው። እና በዚህ መልእክት ላይ ይሄ የይሁዳ መልእክት ስንት ቁጥሮች አሉት? ሀያ አምስት ቁጥሮች አሉት። በነዚህ ሃያ አምስት ቁጥሮች ውስጥ ዋናው ትኩረት ስለ ሐሰተኞች ነቢያትና ስለ ሐሰተኛ አማኞች እና ስለሚጠብቃቸው ፍርድ እንዴት ከዛ መጠንቀቅ አማኞች ስላለባቸው ነው ይሁዳ የጻፈው። ግን ወደዛ ከመግባቴ ይልቅ አለማመን የሚባለው ነገር ምን ያህል አስጨናቂ እና መጥፎ መሆኑን ከታሪክ ጠቀስ በማድረግ ለእስራኤላውያን ለነዚህ ላማኞች ሲናገር ነው የምንመለከተው እና ጉዳዩም በጥልቅ ከመግለጡ በፊት የሐሰተኛ ነቢያትን የእስራኤልን ታሪክ አንስቶ ወይም ደግሞ ሰዎች እንዲያስቡ አድርጎ በእርግጥ ከግብፅ ሕዝቡን አድኖ የማያምኑትን አጠፋ የሚለው ራሱን የቻለ ትልቅ ታሪክ የሚከፍት ነገር ነው እና ክህደት የሚባለው ነገር አለማመን የሚባለው ነገር በሰዎች ሕይወት፣ በቤተሰብ፣ በግለሰብ፣ በአገር ደረጃ ሊያመጣ የሚችለውን አስጨናቂ ነገር እየገለጸና ላሳስባችሁ ወዳለ ብሎ ሲናገር ነው የምንመለከተው እና ይህንን በልቤ ታዲያ ይህንን ሀሳብ ላካፍላችሁ አስቤ ለእናንተም ልክ እንደ ይሁዳ ማስጠንቀቂያ ይሆን ዘንድ ለመናገር ይህን መልእክት ለማዘጋጀት ፈልጌያለሁ። እንደምታዩት የገላቲያን መልእክት እያጠናን ነበር እና ግን ከተለያየ መጽሐፍ ቅዱስ ክፍሎች ውስጥ የተለያየ የመጽሐፍ ቅዱስ ክፍሎችም እንዳሉ ለማስተዋወቅ ጭምር ከዛም ከዛም መልእክቶችን እያቀረብኩ ነው ያለሁት እና በመጀመሪያ ታዲያ ይህንን መልእክት ስንመለከት ደብዳቤው የተጻፈላቸው ሰዎች ምን አይነት ሰዎች ነበሩ? የሚለውን እንድንመለከት እፈልጋለሁ። ቁጥር አምስት ላይ ነው። አሁንም ትኩረት የማደርገው ቁጥር አምስት ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ብሎ የሚጽፍላቸው ሰዎች ምን አይነት ሰዎች እንደሆኑ ሲናገር ታያላችሁ። በእርግጥ አማኞች ናቸው፣ ግን የተማሩም ሰዎች ናቸው። የተማራችሁ ሰዎች ናችሁ። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ብሎ ይገልጣቸዋል እና ክርስቲያኖች ያኔም አሁንም ጌታ እስኪመጣ ድረስ ሊከተሉት የሚገባውን ነገር ደግሞም ሊያደርጉት የሚገባውን ነገር ባለፈው ባለፉት ዓመታት ያኔ እነ ይሁዳ በነበሩበት ዘመን ክርስቲያኖች ምን አይነት ሁኔታ ውስጥ ያልፉ እንደነበረ የሚያሳይ ነገር ነው። ተምራችኋል፣ ትምህርት ቀምሳችኋል ብሎ ነው የሚናገራቸው እና እውነት ነው። በቤተ ክርስቲያን ውስጥ ክርስቲያኖች እንዲማሩ ይደረግ ነበር። አሁን አንዳንድ ሰዎች በቤተ ክርስቲያን ውስጥ ትምህርት በምንሰጥበት ጊዜ ወይም በሚሰጥበት ጊዜ ትምህርት አስፈላጊ እንዳይደለ ሊያስቡ ይችላሉ። ግን የቤተ ክርስቲያን ስርዓት ነው ይሄ። ቤተ ክርስቲያን ውስጥ ሰዎች ተሰብስበው መማር አለባቸው። የማንን ቃል? የእግዚአብሔርን ቃል። የእግዚአብሔር ቃል ስለ ብዙ ነገር ነው የሚናገረን። እኔ ከዚህ በፊት ስናገር ሰምታችሁኛል ብዬ አስባለሁ። የእግዚአብሔርን ቃል እኛ ምን ብለን ነው የምንጠራው? በማንኛውም የሕይወታችን እንቅስቃሴ ውስጥ ለማንኛውም የሕይወታችን ጉዞ አስፈላጊ የሆነ መመሪያ አለው የእግዚአብሔር ቃል። ስለዚህ ኦል ሰፊሸንት ነው የምንለው። በሁሉም መልኩ ብቁ የሆነ ነው። ትዳርን በተመለከተ፣ ልጆችን ማሳደግ በተመለከተ፣ ንብረት አያያዝን በተመለከተ፣ ገንዘብን አያያዝ በተመለከተ፣ ጤናን በተመለከተ ምን የማይናገረው ነገር የለም። ፍልስፍናን በተመለከተ የማይናገረው ነገር የለም መጽሐፍ ቅዱስ። ስለዚህ አሁን ይሄ የእግዚአብሔር ሰው ምንድን ነው የሚላቸው ተምራችኋል ሁሉ ፈጽሞ ተምራቸዋል። ትምህርት ተሰጥቷቸዋል። በምን በምን አኳያ ትምህርት ተሰጥቷቸው ነበር የሚለውን ነገር ሳስብ፣ አዎ መንፈሳዊ ትምህርት የተማሩት በመጀመሪያ ሰውን በተመለከተ ሰው ምንድን ነው? የሰው ሕይወት በዚህ በምድር ላይ እንዴት ነው እየተንቀሳቀሰ ያለው? ሰው ከእግዚአብሔር ጋር ያለው ግንኙነት ምን ይመስላል ከማመኑ በፊት ምን ይመስላል ካመነ በኋላ ደግሞ ወደፊት ምንድን ነው የሚጠብቀው የሚለውን ነገር በደንብ ተብራርቶ የተማሩ ይመስለኛል። ሰው ኃጢአተኛ እንደሆነ በዚህ ዓለም ላይ ዘላቂ የሆነ ተስፋ በምንም መንገድ የሌለው እንደሆነ ይህንን በደንብ በደንብ ተምረዋል። ዳሩ ግን ሁሉን አንድ ጊዜ ፈጽማችሁ ምንም የተማራችሁ ብትሆኑ የሚለው ይህንን ነው የሚያሳየው በዓለም ውስጥ ያለው ደስታው በዓለም ውስጥ ያለው ቀልዱ፣ በዓለም ውስጥ ያለው ሀብቱ፣ በዓለም ውስጥ ያለው ዝናው፣ ይሄ ሴሌብሪቲ የሚባለው ነገር ሁሉም ለጊዜው እንደሆነ ነፍስን ለማዳን የማይጠቅም የማይችል መሆኑን ያኔ በትምህርትነት በደንብ ተሰጥቷቸዋል። በዓለም ውስጥ ያሉት ሰዋዊ እምነቶች፣ ሃይማኖቶች አሉ። ሰውን በተመለከተ ሰዎች እንዲከተሏቸው ራሳቸውን የሚያቀርቡ ሰዋዊ ሃይማኖቶች፣ ፍልስፍናዎች ለሰው ጥልቅና ዘላቂ የሆነ ጥያቄ መልስ እንደማይሰጡ ሊሰጡም እንደማይችሉ በደንብ ተምረዋል፣ በተግባርም አይተዋል። ኦፍኮርስ ይሄ በዛን ጊዜ በደንብ የነበረ ነገር ነው። ሰው በዓለም ውስጥ ከፈጣሪው ጋር እንዴት ነው ሊገናኝ የሚችለው መታረቅ የሚችለው እና የፈጣሪው የእውነተኛ ፈጣሪው የህያው እግዚአብሔር ተከታይ ሊሆን የሚችለው አንዳንድ ሰዎች ድሮም የራሳችን ጽድቅ በተለይ አይሁዳውያን እኛ በራሳችን ጽድቅ ከእግዚአብሔር ጋር መታረቅ እንችላለን የሚል የአይሁድ እምነት ተከታዮች ይህንን ያራግቡና ያናፍሱ ነበር ነው ወይ ልክ ነው ወይ ይህንንም በደንብ ተምረው ነበረ የራሳችን ጽድቅ በእግዚአብሔር ፊት እንደ መርገም ጨርቅ ነው ተብሎ በኢሳያስ ላይ እንደተጻፈና የራሳችን ጽድቅ ተቆጣሪነት ወይም ተቀባይነት እንደሌለው ስለ ክርስቶስ ስለ ክርስቶስም በደንብ ተምረዋል። ክርስቶስ ማን ነው? ወደዚህ ዓለም የመጣው ለምንድን ነው? እነዚህን ነገሮች ፈጽማችሁ ተምራችኋል ነው የሚላቸው። ማለት ፈጽሞ የሚለው ቃል በግሪኩም በአማርኛውም በእንግሊዝኛውም ብታዩት መቶ በመቶ ትምህርት ተሰጥቷቸዋል የሚል ሀሳብን ነው የሚያሰርጸው ስለ ክርስቶስ ኢየሱስ ለምን የሰውን ሥጋ ለበሰ ወደ ምድር ለምን መጣ ለምን በቀራኒው መስቀል ላይ ተሰቅሎ መሰቃየት አስፈለገው ለምን ሞተ ለምን ተቀበረ ለምን በሦስተኛው ቀን ተነሳ ይሄ በደንብ በዝርዝር በጥልቅ በእውነት ተፈትፍቶ እንዲማሩ ተደርገዋል ለዚህ ነው ሐዋርያው እዚህ የጌታ ኢየሱስ ክርስቶስ ግማሽ ወንድም ይሁዳ ማለት የዮሴፍ እና የማርያም ልጅ የሆነው ይሁዳ አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ የሚለውን ነገር እየተናገረ ያለው እና የኃጢአት እዳ ኃጢአት እዳ ነው። ኃጢአት የዘላለም ሞት የሚያስከፍል ነገር ነው። በኃጢአታችን ሁላችንም በእግዚአብሔር ፊት እንጠየቃለን እና ጌታ ኢየሱስ ክርስቶስ ወደ ምድር በመምጣቱ በቀራኔው መስቀል ላይ ያደረገው ነገር የሁላችንም የኃጢአት እዳ ተሸክሞ እኛ በኃጢአታችን መሰቃየት ያለብንን ስቃይ ነው የተሰቃየው። ዛሬ የወሰድነው የጌታ እራት ያንን የሚያመለክት ነው እና በክርስቶስ ኢየሱስ በማመን ፍጹም ደህንነት እንደሚገኝ ሰው ፍጹም ነፃ እንደሚሆን ከኃጢአት እስራት ከዲያቢሎስ ቁራኛ አገዛዝ መጨረሻው ደግሞ የዘላለም ሕይወት መሆኑን እንግዲህ ብዙ ነገሮች ተምረዋል። አሁን እኔ አንዳንዶቹን ነው ነካ ነካ የማደርግላችሁ። ለምሳሌ ስለ መንፈስ ቅዱስ በጥንቷ ቤተክርስቲያን፣ ዛሬም በዚህ ቤተክርስቲያን ትምህርት እንደሚሰጠው ስለ መንፈስ ቅዱስ ተምረዋል። የመንፈስ ቅዱስ እውነተኛ የሕይወት ፍሬ ምንድን ነው? የመንፈስ ቅዱስ ጸጋ በሰው ውስጥ ሲገለጥ ምንድን ነው የሚያደርገው መንፈስ ቅዱስ ሊሰጥ የሚችለው የጸጋ ስጦታ፣ የመለየት ስጦታ፣ እግዚአብሔርን መቶ በመቶ የማወቅ ስጦታ፣ እነዚህ ሁሉ ተዘርዝረው ትምህርት ተሰጥቶባቸዋል። አገልግሎትን በተመለከተ አገልግሎትን በተመለከተ ብዙ ነገሮች እግዚአብሔርን ስናገለግል እሱን በመፍራት እሱን በማወቅ እሱን በትክክል እንደ ቃሉ መወከል ባለበት ሁኔታ እንደሆነ ትምህርት ተሰጥቷቸዋል። ብዙ ብዙ ነገሮች ፈጽመው መቶ በመቶ ያለምንም ማመቻመች ወይም ለሰው ፊት ይሄ ይጠቅማል ይሄ ይሄ እነዚህን ሰዎች በተመለከተ ይሄ ይሄንን ብናገር ምን ይሉኛል? በሚል መልክ ሳይሆን የእግዚአብሔር ቃል ይሄን ይላል ተብሎ በደንብ ተምረው ተነግሯቸዋል። ለዚህ ነው ዳሩ ግን ሁሉን አንድ ጊዜ ፈጽማችሁ ምንም የተማራችሁ ብትሆኑ የሚለውን ቃል የተናገረበት ምክንያት እና ተምረዋል። ልክኛም እዚህ እየተማርን እንዳለ ነው ማለት ነው። ግን የሚቀጥለው ነጥቤ ላይ ስሄድ ለእነዚህ ለተማሩ ሰዎች ማሳሰቢያ ከታሪክ መስጠት አስፈልጎታል። ይሁዳ ተመልከቱ ቁጥር አምስት ላይ ነው ትኩረት ያደረግኩት። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ አገር ህዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ ወዳለሁ። ምንም የተማራችሁ ብትሆኑ እዛ እንግሊዝ ሀገር እያለን የሰንደይ ስኩል ተማሪዎች የአራት ዓመት ተከታታይ ትምህርት ሕፃናት እና ወጣቶች ቲኔጀሮች ይማራሉ። እሁድ እሁድ እና ደግሞ በሳምንቱ ማክሰኞ ማታ ወይ ሐሙስ ማታ አርብ ማታ ተከታታይ ትምህርቶች አሉ። ትንሽ ሰው ሲበዛ እንደዛ አይነት አገልግሎት እኛም ይኖረናል እና ግን እነዚህን አራቱን ዓመት ተምረው የጨረሱትን እያንዳንዱን የሰንደይ ስኩል ተማሪ ምን ተብለው ነበር የሚጠሩት? ስኮላርስ ተብለው ነው የሚታወቁት፣ የተማሩ ሰዎች ተብለው ነው የሚታወቁት። እና በጣም መሠረታዊ ተከታታይ ትምህርቶች ናቸው እና ልክ ለእነዚህ ስኮላር ስለተባሉ ለተማሩ ሰዎች የሚሰጥ አይነት ማሳሰቢያ አይነት ነው። አሁን እዚህ ጋር ይሁዳ እየተናገር ያለው ተምራችሁ ጨረሳችኋል፣ ግን ማሳሰቢያ ሊሰጣችሁ ያስፈልጋችኋል። ምንም እንኳን የተማራችሁ ብትሆኑ፣ አዎ ተምራችኋል። ነገር ግን ትምህርታችሁ ረድቷችኋል ወይ የተማራችሁ ትምህርት ረድቷቸዋል አልረዳችሁም? የተማራችሁ ትምህርት ካልረዳችሁ የማን ነው ችግሩ? የተማራችሁ ትምህርት ነው ወይስ የማን ነው? የእናንተ ነው። እንደዚህ አይነት ጥያቄዎችን ባይምሮው ያነሳ ይመስለኛል። እና እኔ አሁን እዚህ ጋር እንዳስቀመጥኩት ይሁዳ ችግር ውስጥ ከመግባትና ችግሩን ትንታኔ ከመስጠት የእናንተ ችግር ነው ወይ የትምህርቱ ችግር ነው የሚለው ትምህርት ውስጥ ከመግባት ዝርዝር ውስጥ ከመግባት አልፎ ምንድን ነው ያደረገው? ማሳሰቢያ ወደ መስጠት ነው የገባው እና ተመልከቱ፣ ምንድን ነው የሚላቸው? ከግብፅ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ። ተመልከቱ ጌታ ህዝቡን ከግብፅ አገር አድኖ ነበረ። እና አድኖ ከግብፅ አውጥቷቸዋል። እና ማሳሰቢያው ምንድን ነው? እግዚአብሔር አምላክ በዘመናትና በዓመታት በህዝቡ መካከልና ለህዝቡ ተአምራትን የሚሰራ አምላክ ነው። ጌታ ህዝቡን ከግብፅ ያዳነው በተአምር ነው። ምናልባት የዘጸአት መጽሐፍን አንብባችሁ ከሆነ ብታነቡ በጣም ትደነቃላችሁ። ዘጸአት ምዕራፍ አንድ ላይ ስትመጡ ከዘፍጥረት በኋላ ዮሴፍን የማያውቅ ንጉሥ ነገሰ ይልና እስራኤላዊያን ላይ ከፍተኛ የሆነ ጭንቀት እና ተጽዕኖ አሳደረባቸው። እና ሴቶች ወንድ ልጆችን ሲወልዱ የወንድ ልጅ በወለዱበት ሰዓት ሁሉ ቁጥር አዋላጆች መጥተው እንዲያዋልዷቸው ተደርጎ አዋላጆች ወንዶችን ልጆች አንቀው እንዲገሉ ፈርዖን ሕግ አወጣ። ልክ እንደዚህ አይነት አስጨናቂ ዘመን ውስጥ ነበሩ። እና በጣም በአስጨናቂ ሁኔታ ውስጥ እያሉ በነበረበት ጊዜ እግዚአብሔር በዚህ አይነት ሁኔታ ለተወለደው ለሙሴ ተገልጦ እስራኤላውያንን ከግብፅ ውስጥ አወጣቸው እና ያን ጊዜ በሙሴ በኩል ህዝቡን ከግብፅ ባርነት ሲያወጣ በግብፅ ውስጥ የተደረጉ ተአምራቶች ነበሩ። በጣም የሚገርሙ የሚገርሙ ተአምራቶች በሙሴ እጅ እግዚአብሔር አድርጓል። አሁን እስራኤላውያን አሁን እዚህ ጋ የተጻፈላቸው ሰዎች ይህንን ሲያነቡ ጌታ ከግብፅ አገር ህዝቡን አድኖ የሚለውን ነገር ሲሰሙ ያ የሙሴ ታሪክ የዘጸአት ታሪክ በግብፅ ውስጥ ሙሴ በእግዚአብሔር ኃይልና በእግዚአብሔር አስደናቂ ተአምራታዊ መለኮታዊ ስራ ህዝቡን ለማዳን የሰራው ስራ ሁል ጊዜ ወደ አይምሯቸው ነው የሚመጣው እና የፋሲካ በዓል አክብሮት ልክ እዚህ ጋር የጌታ ንራት እንደወሰድ ነው። ለእያንዳንዱ ቤተሰብ አንዳንድ በግ ታርዶ የጌታ ኢየሱስ ክርስቶስ ምሳሌ የሆነው እና የእስራኤል የበኩር ልጆች ድነው የግብፃውያን ልጆች እንደሞቱ ይሄ በጣም አስደናቂ ሚስጥራዊ ስራ እንደነበረ እና ከግብፅ አገር ባርነት አንድ ነጥብ ስድስት ሚሊየን ህዝብ በተአምራት በእግዚአብሔር እጅ ከግብፅ ባርነት እንደወጡ ይህንን ያስታውሳሉ። እነዚህ የተጻፈላቸው ሰዎች በጉዞ ላይ የተደረጉት ተአምራቶች አሁን ከግብፅ ወጥተዋል። ከግብፅ ወጥተው ወደ ከነአን እየሄዱ ነው። በጉዞ ላይ ታላላቅ ተአምራቶች እግዚአብሔር አድርጓል። የኤርትራን ባህር ከፍሎ ነበረ። ልክ የኤርትራን ባህር ሙሴን ምንድነው ያለው? ይሄንን በትርህን ዘርጋና ባህሩን ምታው። ልክ ባህሩ ሲመታ ባህሩ ለሁለት ተከፈለ እና በጣም በሚገርም መንገድ የባህሩ ውሃ በግራና በቀኝ እንደ ግድግዳ ሆኖ ቆሞ፣ ተአምር ነው። እስራኤላውያን በደረቅ ምድር ተሻግረዋል አሁን ህዝቡን ከግብፅ አገር አድኖ የሚለው ሲነገር ማንኛውም አማኝ ወይም ደግሞ በእምነት ውስጥ ያለ ሰው ሁልጊዜ ወደ አይምሮ የሚመጣው እነዚህ ታላላቅ ተአምራት በእግዚአብሔር እንደተደረጉና እግዚአብሔር በአይኖቻቸው ፊት ታላቅ ነገር እንዳደረገ ማሰባቸው ነው። ግብፃውያን ህዝቡ እንዳለፉ በውስጡ ለመሻገር ሞክረው ነበር፣ ግን ባህሩ ተመልሶ አስጥሟቸዋል። በቅርብ ቀን ለእናንተ ስናገር ነበር መሰለኝ አንድ ፊልም አይች አለውኝ። ዶክመንተሪ ፊልም ልክ እዛ ጋር ግብፃውያን በሰመጡበት እስራኤላውያን በተሻገሩበት ቦታ ላይ በቅርቡ ብዙ ሰረገሎች፣ የሰረገላ ሞንኮ፣ የሰረገላ ጎማዎች፣ የብረት ጎማዎች በአርኪኦሎጂስቶች ተገኝተዋል እና ይሄ ታሪክ እውነት እንደሆነ መጽሐፍ ቅዱስ ላይ እንደተጻፈ እርግጠኛ እንደሆነ ታውቋል። እና መጽሐፍ ቅዱስ ላይ ያሉ ነገሮች በሙሉ እርግጠኞች የተከናወኑ ነገሮች ናቸው። እስራኤላውያን ወደ ግብፅ ወደ ከነአን በሚያደርጉት ጉዞ አርባ ዓመት ሙሉ ይሄ ዘህልቁ ላይ ብትመጡ ምግብ እያረሱ አልተመገቡም። ግን አርባ ዓመት ሙሉ እግዚአብሔር በየቀኑ ከሰማይ መና ያወርድላቸው ነበር። በጣም የሚደንቅ የአርባ ዓመት ምገባ እግዚአብሔር መግቧቸው ነበር። እንደዚህ አይነት አምላክ ነው እግዚአብሔር ሰዎችን የሚረዳ፣ የሚደግፍ የሚመግብ የሚጠብቅ፣ እግዚአብሔር የሚባለው አምላክ በታሪክ እውነተኛ፣ አሁንም ደግሞ እውነተኝነቱ ሳያቋርጥ የሚቀጥል አምላክ ነው። ለውሃ ጥማቸው ድንጋዮች ውሃዎችን እያፈለቁላቸው እየጠጡ መጓዛቸው በጣም የሚገርም ነው። ዘህልቁን ብታነቡ፣ ዘዳግምን ብታነቡ ሰዎች ውሃ ጠማን ሲሉ ሙሴን ይህንን ድንጋይ ሂድና ተናገረው ወይም ደግሞ በበትርህ ንካው ብሎ እግዚአብሔር ሲናገር ውሃ እየፈለቀ ሰው ሁሉ ንጹህ ውሃ እየጠጡ ይጓዙ ነበር። በእርግጥ በዚህ በአዲስ ኪዳን ላይ ያ ይከተላቸው የነበረ ውሃ ይሰጣቸው የነበረው አለት ጌታችን ኢየሱስ ክርስቶስ ነው ተብሎ የጌታ ምሳሌ እንደሆነ ግን በትክክል ከድንጋይ ውስጥ ውሃ እየወጣ ጠጥተው ነበረ። በሲና ተራራ ላይ አስሩን ቃል እግዚአብሔር ሲሰጣቸው አስርቱ ቃላትን የመገናኛው ድንኳን ማለት የቤተ መቅደስ አምልኮ ስርዓት በዘፀዓት ከሲና ተራራ በኋላ ስርዓት እንደተሰጣቸው እና በኋላ ከነአን ለመግባት 12 ሰላዮች ወደ ከነአን እንደላኩ እና ከዛ ወደ መግባት ጉዞ እንደተደረገ እነዚህ እነዚህ ሁሉ ነገሮች እዚህ ታሪክ ውስጥ እንዳሉ ላሳስባችሁ እፈልጋለሁ። እና በአጭሩ የመጽሐፍ ቅዱስን ታሪክ ባእምሯችሁ ውስጥ እንደገና ለመቅረጽ ነው ይህንን መልእክት የተጠቀምኩበት። እና ሶስተኛው ነጥቤ የማሳሰቢያው ትኩረት አለማመን እንደሆነ እንድታስቡ እፈልጋለሁ። ተመልከቱ። ቁጥር አምስትን ነው አሁን እያካፈልኳቸው ያለሁት ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ። እና ለተማሩ ሰዎች ማሳሰቢያ ከታሪክ ተጠቅሶ ግን የማሳሰቢያው ትኩረት በታሪክ ውስጥ የተገለጠውን አለማመን የሚገልጥ እንደሆነ እንድታስቡልኝ እፈልጋለሁ። ህዝቡን እግዚአብሔር በታላቅ ክንድና በተአምር በእያንዳንዱ ቀን ተአምር እየሰራ ተመልከቱ አርባ ዓመት ሙሉ በየቀኑ ተአምራት እየሰራ ከግብፅ አውጥቷቸዋል እና ግን አለማመን የሚባል ነገር በብዙዎቹ ውስጥ ተከናውኖና ተከስቶ እንመለከታለን ምናልባት ለዚህ ለአለማመን ምሳሌ እንዲሆን እዚህ ጋር የጻፍኩት አንድ ነገር አለ። ቅድም በዛኛው ስላይድ ላይ ከነአን ከመግባታቸው በፊት ሙሴ አንድ ነገር አደረገ። አስራ ሁለት ሰላዮችን ከአስራ ሁለቱ የእስራኤል ነገድ መርጦ ከነአን ግቡና ከነአን የምትባለው አገር ምን አይነት አገር እንደሆነች ህዝቡ ምን እንደሚመስል ሰልላችሁ አይታችሁ ኑ ብሎ ላካቸው እና አስራ ሁለቱ ሰላዮች ሄደው ሲመለሱ ለሁለት ተከፍለው ነው የተመለሱት። አስሩ ምን አሉ መሰላችሁ? ከነአን ውስጥ ያሉ ሰዎች በጣም ረጃጅሞች ናቸው እና እኛ በእነሱ ፊት ልክ እንደ አንበጣ ነው የምንመስለው እና ከነሱ ጋር መዋጋትና አገሩን መውረስ በፍጹም አንችልም እና በጣም እንደ እንጀራ ነው አድርገው ብጥስጥስ የሚያደርጉን ብለው ተናገሩ። ሁለቱ ግን ኢያሱና ካሌብ ኖ ጥላቸው ተገፏል እና በጣም ደንግጠዋል። ምንም አይነት ረጃጅሞችና ብዙ ኃይለኞች ቢመስሉም እንኳን እግዚአብሔር በእጃችን አሳልፎ ይሰጣቸዋል እና መፍራት የለብንም ብለው ተናገሩ። አሁን የአስሩን ሰው የአስሩን ሰላዮች ድምፅ ሰምተው እስራኤላውያን አለቀሱ። በፍጹም አንሄድም አሉ እና ያን ጊዜ ነው አሁን ይሄ አለማመን የሚባለው ነገር በልባቸውና በውስጣቸው ስፍራ ይዞ ተንሰራፍቶ የተቀመጠው እና እኔ እነዚህን አስር አስር ለሁለት የሆኑትን የአስራ ሁለቱን ሰላዮች ሪፖርት ስንት ሰው ከሃዲ እንደሆነ ስንት ሰው አማኝ እንደሆነ በፐርሰንት ሰርቼዋለሁ ቅድም እና 83 ነጥብ 3 የሆኑት ከሃዲዎች ሆኖ ነው የተገኙት 83.3 ፐርሰንት። ልክ በአሁኑም ዘመን ያለውን በአማኞችንም በሚሉ ሰዎች መካከል ያለውን የክህደትና የአማኞች በጣም ጥቂትነትን የሚያሳይ ነገር ነው። 83.3 ፐርሰንት አማኞች ናቸው፣ እግዚአብሔርን ይወክላሉ፣ የእግዚአብሔርን መልእክት ያስተላልፋሉ፣ የአጠቃላይ መንፈሳዊ መመርመር መለየት ይዘው ትክክለኛ ነገር ያመጣሉ የተባሉት 83.3 ፐርሰንቱ ከሃዲዎች ሆኖ ነው የተገኙት። እነዚህ ብቻቸውን አይደለም ከሃዲዎች ሆኖ የተገኙት ጠቅላላ እስራኤላውያንም በሙሉ የክህደት ልብ እንዲኖራቸው ነው ያደረጉት እና እዚህ ጋር ይሁዳ ይህንን ሲናገር ሕዝቡን ከግብፅ አድኖ የማያምኑትን እንዳጠፋቸው ላሳስባችሁ እወዳለሁ። እና ከግብፅ ከወጡት ሰዎች መካከል አብዛኛዎቹ እውነተኛ አማኞች አልነበሩም ነው አሁን ይሁዳ እየተናገረ ያለው። እና እናንተ መጠንቀቅ አለባችሁ የማያምን ልብ እንዳይኖራችሁ እውነተኛ አማኞች እንደሆናችሁ እና እንዳልሆናችሁ መለየትና ማረጋገጥ አለባችሁ። ምንም እንኳን የተማራችሁ ብትሆኑ እያለ ነው እየተናገራቸው ያለው እና ስለዚህ በሕዝቡ መካከል የማያምኑ ሰዎች ነበሩ እና የሰላዮቹን ነገር ነግራችኋለሁ ሁለቱ ሰዎች ካሌብ እና እያሱ በስተቀር። አሁን እግዚአብሔር እዛ ጋር የፍርድ ንግግርን ተናገረ። እዛ እዚህ ዘህልቁ ምዕራፍ 14 ላይ ብትመጡ ምን አለ እግዚአብሔር ከእያሱና ከካሌብ በስተቀር ከ20 ዓመት በላይ ያሉ ሰዎች በሙሉ ከነአን ገብተው ከነአንን ሊወርሱ አይችሉም ብሎ እግዚአብሔር ውሳኔን ወሰነ እና የተጠሩት ከነአን ለመግባት ነው። ከ20 ዓመት በላይ እድሜያቸው የሆኑት በሙሉ በ40 ዓመት ውስጥ ከነአን ምድር ወድቀዋል እና ይሄ በጣም አስፈሪ እውነተኛ ታሪክ ነው። እና ግን እኔ አሁን ያንን በሚቀጥለው ስላይዴ ላይ አቀርብላቸዋለሁ። ግን ይህ ክህደት የሚባለው አለማመን የሚባለው ነገር እግዚአብሔርን በጣም የሚያሳዝን እግዚአብሔርን የሚያስከፋ እግዚአብሔርን የሚያስቆጣ መጥፎ በሰዎች ውስጥ የሚኖር እና የሚገኝ መጥፎ አመለካከትና መጥፎ ልብ ነው እና ክህደታቸው አለማመናቸው እግዚአብሔርን በጣም አሳዝኖታል። ተመልከቱ፣ እስኪ ተመልከቱ፣ የኤርትራን ባህር ከፍሎ አሻግሯቸው፣ በየቀኑ መና ከሰማይ ያወረደ ሰጥቷቸው፣ የፈርዖንን ሰራዊት በባህር ውስጥ እንዲሰጥሙ ማድረጉን አይተው እግዚአብሔርን መካዳቸው በጣም የሚያስገርም ነገር ነው። ሊሆን የማይችል ነገር ነው፣ ግን ሆኗል። የሰዎች ልብ እንደዚህ አይነት መጥፎና ጠማማ ነው። እኔ አሁን የእያንዳንዳችን የራሳችንን ልብ እንድናይ ነው የምፈልገው። ክህደት የሚባለው ነገር አለማመን የሚባለው ነገር ክህደት ነው። በእግዚአብሔር መኖር፣ በእግዚአብሔር ስራ፣ በእግዚአብሔር ታማኝነት በእግዚአብሔር የህይወት አቅጣጫ መሪነት፣ እረኝነት በሙሉ እነዚህም በሙሉ አለመቀበልና አለመደገፍ ያለበትን ህይወት የሚያሳይ ነው። ከዚህ የተነሳ አሁን እስራኤላውያንን እና ታሪካቸውን በምናይበት ጊዜ ክህደት የሚባለው ነገር ምክንያተ ቢስ ነው። ምንም ምክንያት የለው ክህደት የሚባለው ነገር ለመካድ ሰዎች ምክንያት የላቸውም። እስራኤላውያን እግዚአብሔርን ለመካድ ምንም ምክንያት የላቸውም። የኤርትራን ባህር አልከፈለም? ከፍሏል። ስለዚህ አሁን ያሉትን ከነአናውያንን በጦርነት እስራኤልን ረድቶ ለማሸነፍ አይችልም? ይችላል። ምክንያት የላቸውም እስራኤላውያን። ክህደት ከታሪክ አይማርም። በጣም የሚገርም ነገር ነው። ክህደት የሚባለው ነገር አለማመን እግዚአብሔር ትናንትናና ከትናንት ወዲያ የሰራልንን ነገር እና ውለታውን አስብም፣ በፍጹም ክህደት የሚባል ነገር ውለታ ቢስ ነው። ክህደት እና እስራኤላውያን ከታሪክ አልተማሩም። ክህደት ከእውነት አይማርም። እውር ነው። ክህደት በጣም የሚገርም መንፈሳዊ እውርነት ውስጥ ሰዎች እንዲገቡ የሚያደርግ ነው። ክህደት ከተፈጥሮ አይማርም። እና እንደዚህ እንደዚህ አይነት ባህሪያት አሉት ክህደት እና እዚህ ጋር ይሁዳ ሲናገር የማያምኑትን ማለት ከሃዲዎቹን ከታሪክ ያልተማሩትን ከእውነት ያልተማሩትን ከተፈጥሮ ያልተማሩትን ሰዎች እግዚአብሔር አጥፍቷቸዋል ብሎ ነው እየተናገር ያለው። ክህደት በተፈጥሮ አጥፊ ነው፣ ደግሞ ወደ ጥፋት የሚወስድ ነው። አንድ ጊዜ እንግሊዝ ሀገር እያለሁ አንድ አርቲክል አንብቤ ያለሁ፣ ስለ ክህደት የተጻፈ አርቲክል። ምን የሚል ርዕስ ነው የሰጠው ለክህደት? ክህደት የሚባለው ነገር በጣም እጅግ ጨካኝ ነው የሚል የእንግሊዝኛ ርዕስ ነው የተሰጠው። እና ክህደት ጨካኝ ነው። ምንድን ነው ጨካኝነቱ መሰላችሁ? እኛ የክህደት ልብ ካለን፣ እግዚአብሔርን የማያምን ልብ ካለን፣ ምንድን ነው የሚያደርገው ክህደት ራሳችንን በራሳችን እንድናጠፋ ነው የሚያደርገን። ማለት ከእግዚአብሔር ውጪ በሆነ መንገድ በምንመላለስበት ጊዜ ሰዎች አድማየር ሊያደርጉን ይችሉ ይሆናል። ሰዎች በጣም ሞዴርኒስቲክ አይዲያ አለው ብለው ሊሉን ይችሉ ይሆናል። ግን ራሳችንን እያጠፋን ነው። ክህደት ያለው እና ወደ ፍርድ ውስጥ ነው የሚወስደን፣ ወደ ጭንቀት ውስጥ ነው የሚወስደን፣ ወደ ጥፋት ውስጥ ነው የሚወስደን። ክህደት ራሳችንን በማጥፋት በኩል በጣም ጨካኝ የሆነ ነገር በእኛ ላይ የሚሰራ መጥፎ ልብ ያለው ሰው ሆኖ መገኘት ነው እና እስራኤላውያን ያን ጊዜ አስራ ሁለቱ ሰላዮች መጥተው ሪፖርት ባደረጉበት ጊዜ የአስሩን ድምፅ በሰሙበት ጊዜ ምንድነው ያሉት? ወደ ግብፅ መመለስ ነው የሚቻለን። ወደ ግብፅ ብንመለስ ነው የሚቻለን። ወደ ግብፅ ብንመለስ ነው የሚቻለን። ግብፅ ውስጥ እኮ በባርነት ነበሩ። ግብፅ ውስጥ እኮ በእስራት ውስጥ ነበሩ። ያ መመኘት የማይገባቸውን ነገር ሲመኙ ስትመለከቱ ታያላችሁ። እግዚአብሔር እዚህ አመጣን ሊጥለን ነው ሊወረውረን ነው ሊያጠፋን ነው። በፍጹም የእግዚአብሔር ዓላማ አልነበረም። ክህደት እግዚአብሔርን እንኳን እንድንወነጅል እግዚአብሔርን እንዳናከብር የሚያደርግ መጥፎ መጥፎ ዝንባሌና የልብ በሽታ ነው። እና ይህንን ነው አሁን የጌታ የሱስ ክርስቶስ ግማሽ ወንድም የሆነው ይሁዳ የሚናገርበት። ጌታ ከግብፅ አገር ህዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ። የሚቀጥለው ስላይዴ ያለማመን ውጤት ምንድን ነው? ክህደት የሚባለው ነገር እነዚህ እነዚህ ባህርያት አሉት ብዬ ነግሪያቸዋለሁ። ግን ምን ውጤት አለው? እዚህ ጋር ይሁዳ የተናገረው ውጤት አለው። የማያምኑትን እንዳጠፋቸው በኋላ እንዳጠፋቸው፣ ክህደት ያስጠፋል። የእግዚአብሔርን ፍርድ በላያችን ላይ እንዲመጣ ያደርጋል። አለማመን ምን እንደሚመስል ነግሬያቸዋለሁ። አለማመን ሁልጊዜ ይፈረድበታል። እግዚአብሔር ይፈርድበታል ባለማመን ላይ እና ቅድም ያነበብኩላችሁ መዝሙር 95 ከቁጥር 8 እስከ 11 ላይ ዘማሪው ይሄንን ነው የተናገረው፣ እና ያንን ታሪክ ነው ጠቅሶ ያሳሰባቸው በመዝሙር ለእስራኤላውያን። እና እንደገና ላንብብላችሁ ቁጥር ስምንት ምን አለ? በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑት አባቶቻችሁ ፈተኑኝ፣ ስራዬንም አዩ። ያችን ትውልድ አርባ ዓመት ተቆጥቻት ነበር። ሁሉ ጊዜ ልባቸው ይስታል፣ እነሱም መንገዴን አላወቁም አልሁ ወደ እረፍቴም እንዳይገቡ በቁጣዬም አሉሁ። የክህደት ልብ ያላቸው ሰዎች ወደ እግዚአብሔር እረፍት መግባት አይችሉም። የእግዚአብሔርን እረፍት እዚህ ምድር ላይ አያገኙም። ምንም ጥርጥር የለውም። የእግዚአብሔር ሰላም የእግዚአብሔር ደስታ በልባቸው የለም። ሁሉ ጊዜ ሀሳባቸው ልባቸው በምድራዊ ነገር የተሞላ ነው። የእግዚአብሔርን ደስታ አያገኙም። በሁለተኛ ደረጃ የመጨረሻቸው ደግሞ የዘላለም ጥፋት ነው የሚሆነው። እና ዘዳግምን እኔ እዚህ እንግሊዝ ሀገር በተከታታይ አስተምሬው ነበር። እና ዘዳግምን ሳስተምር ይህንን ሀሳብ እንደዚህ ብዬ የከሃዲዎች ሰዎች ወይም የማያምኑ ሰዎች ሁልጊዜ ለሰዎች ምልክት ሆነው ነው የሚኖሩት እና የክህደት ምልክት እግዚአብሔር በሰዎች ፊትና በሰዎች ታሪክ ውስጥ ያስቀምጣል የሚልን ነገር ተናግሬ ነበር እና ይህንን ነገር ስናገር ምን አደረግኩ ይመሰላችሁ? እስራኤላውያን ከግብፅ የወጡት ከሀያ ዓመት በላይ የሆኑትን ገመትኩኝ እና ከሀያ ዓመት በላይ የሆኑት ከነአን አይገቡም የተባሉት ወደ አንድ ሚሊዮን ይጠጋሉ ብለን እናስብ ሴቶችም ወንዶችም እና መጽሐፍ ቅዱስ ምንድን ነው የሚናገረው ከግብፅ ውስጥ የወጡት ወደ 600 ሺህ ሰዎች ናቸው ወንዶች ብቻ እና ሴቶች ያን ያህል አሉ ብለን ብንል እና ህፃናት ቢደመሩ 1.6 ሚሊዮን ህዝብ ነው የወጣው እና ከ20 ዓመት በላይ የሆኑት ወደ 1 ሚሊዮን አካባቢ ይጠጋሉ ብለን እናስባለን እና ከነዚህ ውስጥ በአርባ ዓመት ውስጥ ሁሉም ከነአን ሳይገቡ ከሁለቱ ከኢያሱና ከካሌብ በስተቀር ሁሉም በምድረ በዳ ነው የሞቱት። እና እና ይህንን ቁጥር ወስጄ በየቀኑ በአማካኝ ምን ያህል ሰው ይሞታል የሚለውን ካልኩሌት አደረግኩና በየቀኑ በአማካኝ ቢያንስ ቢያንስ ሰባ ሰው ያህል ይሞት ነበረ በየቀኑ እንግዲህ፣ በየቀኑ እኔ የተናገርኩት ምን ብዬ ነው በየቀኑ የክህደት ምልክት የክህደትን ጥፋት ለሰዎች እግዚአብሔር እያሳየ ነበር። አዎ ከ20 ዓመት በላይ የሆኑት ከነአን ሳይገቡ በ40 ዓመት ሙሉ በየቀኑ ቢያንስ ሰባ ሰው ይሞት ነበር እና ለሰባ ሰው ለቅሶ ይደረግ ነበር። ሰባ ሰው ይቀበር ነበር። ሰባ ሰው ሞተ እየተባለ በአማካኝ ይነገር ነበር። አንዳንድ ቀን መቶ ሁለት መቶ ሊሞቱ ይችላሉ፣ ግን ሰባ ሰው ይሞት ነበር። በአማካኝ ብላችሁ መውሰድ ትችላላችሁ። እነዛ ሰዎች የምን ምልክቶች ናቸው? የክህደት ምልክቶች ናቸው። የክህደት ምልክት የአለማመን ምልክቶች ናቸው እና ይህንን ሳስብ ዕብራውያን ምዕራፍ 3 ላይ ያለ አንድ ቃል አንብቤ ቶሎ ፈጠን ፈጠን ብዬ ወደ መጨረስ እሄዳለሁኝ እና ዕብራውያን ሶስት ላይ የሚገርም ነገር የዕብራውያኑ ጸሐፊ ይህንኑ ታሪክ ጠቅሶ ተናግሯል። መዝሙር 95ን በመጥቀስ ቁጥር 6 ላይ ቀጥሎ ከቁጥር 12 ጀምሮ እንደዚህ ይላል። ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በእያንዳንዳችሁ በአንዳችሁ እንኳን እንዳይኖር ተጠንቀቁ። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና እየተባለ ዛሬ ድምፁን ብትሰሙት ቅድም መዝሙር 93 95 ላይ የተጠቀሰው በማስመረርና በማስመረር እንደሆነ ልባችሁን እልከኛ አታድርጉ ብሎ ቁጥር 16 እንዲህ ይላል። ሰምተው ያስመረሩት እነማን ነበሩ? ጥያቄ በሙሴ ተመርተው ከግብፅ የወጡ ሁሉ አይደሉምን? ነበሩ እንጂ። አርባ ዓመት የተቆጣባቸው እነማን ነበሩ ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉት እነሱ አይደሉምን? አሁንም በጥያቄ ናቸው እንጂ ኖ መልሱ። ቁጥር 18 ካልታዘዙትም በቀር ወደ እረፍቴ እንዳይገቡ፣ ወደ እረፍቱ እንዳይገቡ የማለባቸው እነማን ነበሩ? ባለማመናቸው ጥንቅ ሊገቡ እንዳልተቻላቸው እናያለን። ያለማመን ጥንቅ ብዙዎችን በምድረ በዳ እንዲቀሩ አደረጋቸው። ብዙዎችን ሰላም እንዳያገኙ አደረጋቸው። የአለማመን ጠንቅ፣ አለማመን ውጤት አለው። ጠንቅ አለው፣ ውጤት አለው፣ ፍርድ አለው። ነው መጽሐፍ ቅዱስ እየተናገረ ያለው አንድ ሚሊዮን የሚጠጉ ሰዎች መካከል ሰባ ሰው በየቀኑ ይረግፍ ነበር። በምድረ በዳ ሬሳቸው ወደቀ ብሎ ነው ዕብራውያን የሚናገረው አለማመን አሜሪካንን እየገደለ ነው። አለማመን ዩሮፕን እየገደለ ነው። አለማመን ብዙ የዓለም ሀገሮችን እየገደለ ነው። በጣም ወደ መጥፎ የኃጢአት አዘቅት ውስጥ ዓለማችንን እየከተተ ነው። አለማመን አለማመን ነው ለነዚህ ለተመሳሳይ ፆታ ጋብቻ ሰዎችን አይምሯቸውን እየበረዘ እየወሰዳቸው ያለው አለማመን ነው። በእግዚአብሔርና በእውነት ሰዎችን እንዳይቆሙና ወራዳ ተልካሻ የዘቀጠ ህይወት ውስጥ እንዲኖሩ እያደረጋቸው ያለው አለማመን ማህበረሰብን ይጎዳል አለማመን ቤተሰብን ይጎዳል አለማመን ግለሰብን ይጎዳል ታሪክን ያበላሻል አለማመን አለማመን ራስን ይጎዳል እና ውጤት አለው ወገኖች እና ዛሬ ይህንን ነገር ሳሳስባችሁ ልክ እንደ ይሁዳ አለማመን መጥፎ እንደሆነ በማወቅ ወደ ማመን ልባችን እንዲመጣ እግዚአብሔር የሚያምን ልብ እንዲሰጠን መጸለይና እግዚአብሔርን መማጸን ይገባናል። ባለማመን አንዳንድ ሰዎች እግዚአብሔርን ልንጎዳው የምንችል ሊመስለን ይችል ይሆናል። እግዚአብሔር አይጎዳም። ባለማመናችን ባለማመናችን እኛው ነን የምንጎዳው። ክርስትናን በመናቅ እግዚአብሔርን እና ወይም ክርስትናን የምንጎዳ ሊመስላቸው ይችላል ሰዎች ሰዎች ራሳቸውን ነው የሚጎዱት። እና ለዚህ ነው እንግዲህ ሮሜ አንድ ላይ ተመሳሳይ ቃል የተጻፈው በኋላ ምን እናድርግ የሚለው ጋር እንደገና እመጣበታለሁ። አለማመን በመጨረሻ የሰዎችን ልጆች በሙሉ ወደ ሲኦል የሚወስድ መጥፎ ነገር ነው። ለዚህ ነው እዚጋ ጋር ይሁዳ ምን አለ? ከግብፅ አገር ጌታ ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባቸው ወዳለሁ። አለማመን የጥፋት ፍርድን በእኛ ላይ ያመጣል እና መጥፈው ነገር ነው አለማመን። ታዲያ ምን እናድርግ? የመጨረሻው ነጥቤ ነው። ፈጠን ብዬ እጨርሷለሁ። ምን እናድርግ? በእግዚአብሔር ማመን የሚባለው ነገር በጣም አስደናቂ ነገር ነው። እኔ ይህንን እንደገና እንደገና ላሳስባችሁ ወዳለሁ። በእግዚአብሔር ማመን በምድር ላይ ካሉ ማንኛውም ነገሮች ሁሉ በጣም አስደናቂ ነገር ነው። በእግዚአብሔር ለማመን በእርግጥ የሚያስችሉን ብዙ ብዙ ምስክሮች አሉልን። አሁን እዚህ ጋ ነው ሮሜ አንድን የምጠቅሰው በእግዚአብሔር እንድናመን የሚያስችሉ ከቁጥር በላይ የሆኑ ማስረጃዎች አሉ። ፍጥረትን ስናስብ፣ ራሳችንን ስናስብ፣ የህይወትን ውስብስብነት ረቂቅነት ስንመለከት፣ አዎ እኛ ያለንበት ዓለም እና ያለንበት ጊዜ ጸረ እግዚአብሔር የሆኑ እንቅስቃሴዎች የሚከናወኑበት ጊዜ ነው። በጣም በፈጠነ መንገድ እና ግን ተፈጥሮን ስንመለከት ሰማይና ምድርን ስንመለከት እንስሳትን እጽዋትን ስንመለከት እነዚህ ሁሉ የአጋጣሚ ውጤቶች ሳይሆኑ የአንድ አስደናቂ የሆነ ልዩ እውቀት ያለው የፈጣሪ ውጤቶች እንደሆኑ በጣም ግልጽ ነው። ፍጥረታትን እንመልከት። እዚህ ሮሜ አንድ ላይ ነው ሐዋርያው ቅዱስ ጳውሎስ ምን ብሏል? ከቁጥር ሃያ ጀምሮ የማይታየው ባህሪ የማይታየው የእግዚአብሔር ባህሪ፣ የእግዚአብሔርን ባህሪ ልናየው አንችልም። ግን የማይታየው ባህሪ አለና፣ እሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውልም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱት መልክ መስለው ለወጡ እና ታያላችሁ የእግዚአብሔር ማንነትና ምንነት በተፈጥሮ ውስጥ ግልጥ ነው ነው የሚለው ሐዋርያው ቅዱስ ጳውሎስ ተፈጥሮን ተመልከቱ። የማይታየው ኃይሉ፣ ባህሪው፣ ኃይሉ፣ ታላቅነቱ ከተሰሩት ነገሮች በሙሉ ግልጥ ሆኖ ነው የሚታየው። ስለዚህ ማንም ሰው ማንም ሰው እግዚአብሔርን ለማወቅ አልችልም ነበረ በምድር ላይ ብሎ በእግዚአብሔር ፊት መናገር አይችልም። ለዚህ ነው እግዚአብሔርን እንደ እግዚአብሔርነቱ መጠን ስላላከበሩት ስላላመሰገኑት ማመካኛ የላቸውም ነው የሚለው የሐዋርያው የቅዱስ ጳውሎስ መልእክት። የሚያመካኙት አጡ። ምክንያቱም የእግዚአብሔር ነገር በጣም ግልጽ ነው። እኔ ከዚህ በፊት ደግሜ ተናግሬያለሁ። እግዚአብሔር ሁለት መገለጦች አሉት። አንዱ የተፈጥሮ ናቹራል ሪቪሌሽን የምንለው በተፈጥሮ ራሱን ገልጧል ተፈጥሮ የእግዚአብሔር መጽሐፍ ነው ነው የምንለው ፣ ሁለተኛው በመጽሐፍ ቅዱስ ስፔሻል ሪቪሌሽን በምንለው እና በጌታችን በኢየሱስ ክርስቶስ በኩል ራሱን ገልጧል። ስለዚህ የተፈጥሮ መገለጥ እግዚአብሔር እንዳለ የሚያሳየን ሲሆን ሊያድነን አይችልም። በተፈጥሮ መገለጥ ወደ መጽሐፍ ቅዱስ መተን የእግዚአብሔርን ልዩ መገለጥ ስፔሻል መገለጥ ልናገኝና ና ንስሐ ገብተን በእግዚአብሔር ላይ በማመን እግዚአብሔርን ልናውቅ ልንለወጥ እንችላለን። ስለዚህ እኔ ምንድነው ምን እናድርግ የሚለው ጋር ስመጣ ማሳስባችሁ ጌታን እንመነው ጌታን እንድናምን የሚያስችሉ በጣም ብዙ ማስረጃዎች አሉ። በጣም ከቁጥር በላይ የሆኑ ማስረጃዎች አንዳንድ ኤቲስቶች ራሳቸው ጸረ እግዚአብሔር የሆነ ነገር ለማሳየት ለሰዎች መጽሐፍ ቅዱስን አጥንተው በመጨረሻ እኛ ውሸት ነው ብለን ልናስረዳ የመጣን ሪሰርች ያደረግነው መጽሐፍ ልባችንን አሸንፎን እግዚአብሔርን አመንን ብለው ያንን ርካሽ ተራ የሆነ ስራቸውን አጋልጦ ምስክርነት የሰጡ ኤቲስቶች እንዳሉ አውቃለሁ። እና ጌታን እንመነው እውነተኛ ጌታ ነው። እና ባመኑ እምነት ደግሞ ምን እናድርግ? እንደግ፣ እምነታችንን እናጥናው፣ እናንብብ፣ እንጸልይ፣ ግንኙነታችንን ከእግዚአብሔር ጋር እናጠናክር፣ በቤት በግላችን አምልኳችንን እንቀጥል፣ በእምነታችን እንጠንክር። ያመኑትን እምነት በጥልቅና በእውነት እንወቀው። እምነታችንን ማወቅ ያስፈልገናል። ጌታችን ኢየሱስ ክርስቶስን በደንብ ማወቅ አለብን። መጽሐፍ ቅዱሳችንን በደንብ ማወቅ አለብን። ክርስትናችንን በደንብ ማወቅ አለብን። እና እምነት የሚያድግ ነገር ነው። እያደግን እንሂድ። እምነት የማናየውን ነገር ማየት እንድንችል የሚያስደረግ ነገር ነው። እምነት ይሄንን ነገር በውስጣችን የሚያስቀምጥ ስለሆነ ወደ ተለየ የእውቀት ደረጃ ሳይንቲስቶች፣ ፈላስፋዎች እና ልዩ ልዩ ፍልስፍና የሚያካሂዱ ሰዎች ካወቁትና ከተገነዘቡት በላይ ልዩ የሆነ አእምሮና እውቀት ደግሞም ጥበቃ፣ እንክብካቤ ከእግዚአብሔር ዘንድ እንዲኖረን የሚያደርግ ነውና በዚህ እምነት እንጽና። እምነቱን እንወቅ። ይሄ ይሁዳ ማሳሰቢያ የሰጠበት ምክንያት በዛን ዘመን ልክ እንዳሁኑ ዘመን ብዙ ሰዎች በሐሰተኞች ነቢያትና በሐሰተኞች አገልጋዮች ከእምነት እንደተፈናቀሉ በማወቅም ነው። ለምሳሌ ከዛ ቀጥሎ ያለውን እቤታቸው አንብቡት። በጣም ይገርማችኋል። ውሃ የሌለባቸው ደመናዎች እና ከነስራቸው የተነቀሉ የሐሰት ነቢያትን በተመለከተ ነው። እንደዚህ እንደዚህ እያለ እየገለጠ ያለው እና በእምነታችን እንቅስቃሴ ለሐሰተኛ ነቢያትና ለሐሰት እምነት እንዳንጋለጥ የሚያደርግ ነው እምነት። እና እግዚአብሔር በዚህ እውነትና በዚህ ታላቅ መገለጥ እንዲያጸናችሁ ምኞቴና ጸሎቴ ነው። እግዚአብሔር ሁላችንንም ይርዳን።